እንደምናመሻችሁ፣ የጋቢና ቪዮኤ አድማጮች፣ የዛሬ ረቡዕ ነሐሴ 29 2011 ዓም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። በድሬዳዋ የቺኩንጉኒያ ወረርሽኝ ጎልቶ በታየባቸው ሰፈሮች ቤት ለቤት የመድኃኒት ርጭትና ውሃ ማብሰስ ስራ መጀመሩ ተሰምተዋል። ነዋሪዎችን አነጋግረናል። እቺ በሽታዋ በቃ ሁሉም ታሞ ነው የተኛው። በአንድ ቤት አራት ሰው አምስት ሰው ነው የተኛው፣ ቤተሰቦች አራት ሰው ነው የተኛው። አንድ እኔ ነኝ ያልተኛው እስካሁን ያለው ዝርዝር ዘገባውን እንመልስበታለን። በሌላ ዜናችን የኢትዮጵያ መንግስት አሰቃቂ የምርመራ ድርጊቶች ሲፈጸሙበት የነበረውን ማዕከላዊ ማቆያ ጣቢያ ለጎብኚዎች ክፍት እንደሚያደርግ አስታውቋል። ለመጀመሪያ ጊዜ ሰው ያው ሽታው ነው ሆነ የመጣብኝ። ሽታው ያንን ነገር ነው እንዳስታውስ ያደረገኝ የሚረብሽና ቶሎ እዛ መውጣት መፈለግ ስሜቶች አሉ። ቤቱ በጣም በቀደመው ጊዜ በዚህ ስፍራ በእስር ላይ የነበረው የዞን ዘጠኝ ጦማሪ ቡድን አባል የሆነውን አጥናፍ ብርሃኔን የሰማ ነው። ዘገባው ቆየት ብሎ ይደመጣል። ሌሎች ለምሽቱ ያሰናዳናቸው ብዙ ፕሮግራሞች አሉን። ጽዮን ግርማና ሀብታሙ ስዩም በመስተንግዶ አብረናችሁ እንቆያለን። በቅድሚያ ግን የኢትዮጵያና የዓለምን ወቅታዊ ሁኔታ ያካተቱ አጫጭር ዜናዎች ይሰማሉ። ደቡብ አፍሪካ የሚኖሩ ኢትዮጵያውያን ሰሞኑን በተከሰተው መጤ ጠል ጥቃት ብዙ ጉዳት እንደደረሰባቸው እየተናገሩ ናቸው። ብዙዎቹ በአካባቢው ነዋሪዎች ሱቆቻቸው እንደተሰበሩና ንብረቶቻቸው እንደተዘረፉ ገልጸው፣ በደቡብ አፍሪካ የማህበረሰብ ተወካይ የጸጥታ ሁኔታ አሁንም አለመሻሻሉን ለቪኦኤ ተናግረዋል። ከእሁድ ጀምሮ በደቡብ አፍሪካ በተለያየ በጆሀንስበርግ ከተማ አቅራቢያ በሚገኙ ትናንሽ ከተሞችና መንደሮች ውስጥ በውጭ ሰዎች ላይ በተፈጸሙ መጤ ጠል ጠል ጥቃቶች በርካቶች ኢትዮጵያውያን ንብረቶቻቸው ተዘርፈዋል። የጥቃቱ ስፋትና ሁኔታ አስፈሪ መሆኑንም ኢትዮጵያውያኑ ገልጸዋል። አቶ ዘሪሁን በጆሀንስበርግ ከተማ ለዘጠኝ ዓመታት ኖረዋል። የአንድ ልጅ አባት ሲሆኑ መደብራቸው ሙሉ ለሙሉ መውደሙን ይናገራሉ። ሌላው አቶ ደገፈኝ የተባሉ ነዋሪም ለጥቃት መጋለጣቸውን ከሚናገሩ ኢትዮጵያውያን ስደተኞች አንዱ ናቸው። በአጠቃላይ በአሁኑ ሰዓት በደቡብ አፍሪካ ያለው ሁኔታ እጅግ ከባድ እንደሆነ ገልጸዋል። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በደቡብ አፍሪካ ውስጥ የሚኖሩ የውጭ ሀገሮች በሰዎች ላይ እየደረሰ ያለውን ጥቃት ትላንት ባወጣው መግለጫ አውግዞታል። ይህ ጥቃት እስከሚቆምና ነገር እስከሚረጋጋም ነዋሪዎች ሱቆቻቸውን እንዳይከፍቱ ማሳሰቢያ ሰጥቷል። ቀጣዩም ዜና ወደ ደቡብ አፍሪካ የሚወስድ ነው። በደቡብ አፍሪካ ክፍሎች ጸረ ፍልሰተኞች ጥቃት በተስፋፋበት በአሁኑ ወቅት ናይጄሪያውያን የበቀል እርምጃ ከመውሰድ እንዲቆጠቡ ናይጄሪያ መክራለች። ቢያንስ ሁለት የደቡብ አፍሪቃ ኩባንያዎች በደረሰባቸው ጥቃት ምክንያት አንዳንድ ስራዎችን አቁመዋል። ከሀገሪቱ ግዙፍ ኢኮኖሚ ያላት ናይጄሪያ የማስታወቂያ ሚኒስተር በትዊተር ባስተላለፉ መልእክት መሰረት ደቡብ አፍሪቃ ባሉት ናይጄሪያውያን ላይ የሚደርሰውን ጥቃት ለመበቀል በናይጄሪያ በሚሰሩ የደቡብ አፍሪቃ ኩባንያዎች ላይ ዜጎች ጥቃት እንዳያደርሱ የሀገሪቱ ፌዴራል መንግስትን ተማጽኗል። ደቡብ አፍሪቃ ውስጥ የውጭ ተወላጆች ይዞታ ናቸው በሚባሉ የንግድ መደብሮች ላይ የሚፈጸመው ጥቃት በሌሎች የአፍሪቃ ሀገሮች በሚሰሩ የደቡብ አፍሪቃ ኩባንያዎች ላይ የበቀል እርምጃ ማስከተሉ አልቀረም። ሾፕራይት ሆልዲንግስ የተባለው የደቡብ አፍሪቃ የተሰናሰለ ግሮሰሪ በአገር ውስጥ ገበያ እንዲሁም በናይጄሪያና ዛምቢያ ያሉት አንዳንድ መደብሮቹ በሚደርስባቸው ጥቃት ምክንያት መዘጋታቸውን ሮይተርስ የዜና አገልግሎት ዛሬ ዘግበዋል። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ዛሬ ለጋዜጠኞች በሰጡት መግለጫ የፖለቲካ ፓርቲዎች ቅሬታ ያቀረቡበት የምርጫና የፖለቲካ ፓርቲዎች ሕግ አስፈላጊ ውይይት እንደተካሄደበት ገለጹ። በመግለጫቸው ላይም በቅርቡ የፖለቲካ ፓርቲዎች ያቀረቡት ቅሬታ የምርጫና የፖለቲካ ፓርቲዎች ሕግ ገዢውን ፓርቲ ጨምሮ በሀገሪቱ እየተንቀሳቀሱ የሚገኙ ፓርቲዎች በተገኙበት ሶስት ጊዜ አስፈላጊ ውይይት እንደተካሄደበት ተናግረዋል። በዚሁ መግለጫ ላይ በህዝብና ቤት ቆጠራ ሀገራዊ ምርጫ መካሄዱን በተመለከተ ለቀረበላቸው ጥያቄ በምርጫ ውጤት ላይ ለውጥ የሚያመጣውን አሁን ያለውን የህዝብ ቁጥር መረጃ ሳይሆን በምርጫው ለመሳተፍ የተመዘገቡ ሰዎች ቁጥር መሆኑን ገልጸዋል። የምርጫ ምዝገባ ሂደቱምና ፓርቲዎች ክፍት እንደሚሆን ጠቁመዋል። በሌላ በኩል የሲዳማ ዞን ህዝበ ውሳኔን በተመለከተ አስፈላጊውን በጀት የሚሸፈነው የክልሉ መንግስት ወይም ምክር ቤት እንደሆነ ተናግረዋል። አድማጮች የዚህን ዘገባ ዝርዝር ከደረሰን ይዘን እንመለሳለን። አድማጮቻችን ለአሁኑ ያዝናቸው አጫጭር ዜናዎች እነዚህ ነበሩ። ዝርዝር ያሉ ዘገባዎች ወደሚደመጡበት ሰዓት እናልፋለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እናልፋለን። በድሬዷ በተቀሰቀሰው የቺግንጉ ቺክንጉኒያ ወረርሽኝ በሕክምና ተቋማት ሪፖርት የተደረገው የታማሚዎች ቁጥር ሀያ ሺ ገደማ እንደደረሰ ተገልጿል። የጤና ቢሮ ችግሩ ጎልቶ በታየባቸው ሰፈሮች ቤት ለቤት የመድኃኒት ርጭትና ውሃ ማፍሰስ ስራ ተጀምሯል ብሏል። የፌዴራል ጤና ጥበቃ ሚኒስቴርም ባለሙያዎችና አንድ ነጥብ ሁለት ሚሊየን ብር ለድሬዳዋ ድጋፍ ማድረጉን ገልጿል። አዲስ ቸኮል ስር ስራለሁ ድሬዳዋ ከወር በፊት እንደገባና ከሶስት ሳምንት በፊት ሪፖርት እንደተደረገ የሚታወሰው የችኩንጉንያ ወረርሽኝ በየቤቱ በርካታ ሰዎችን ላልጋ እንደዳረገ ነው የታማሚ ቤተሰቦች የሚገልጹት። ወራ መንግስቱ ይባላል። ሰፈሬ ብቻቱ ነው ቀጠናስ ውስጥ እቺ በሽታ በቃ ሁሉም ታሞ ነው የተኘው። በአንድ ቤት አራት ሰው አምስት ሰው ነው የተኘው። ቤተሰቦች አራት ሰው ነው የተኘው። አንድ እኔ ነኝ ያልተኘው እስካሁን ያለው እነዚያን የተኙትን ፓራስታሞል ና ቤት ውስጥ አስተኝተን ውሃ፣ የተለያየ ነገር በመስጠት በፈሳሽ መልክ እየወሰዱ አሁን አገግሞ ድኗል። ሌሎች ጎረቤቶች አካባቢ ሰፈራችን ሰፈራችን ሁሉም ሰው ያልተኛ ሰው የለም። አንድ ከጎረቤቴ ነበሩ ከኔ ቤት ቀጥሎ ያሉት ሁለት ባልና ሚስት ሁለት ልጆች ነበሩ አራቱም አንድ ላይ ታሞ ተኙ። የሚሰጣቸው ሰው አልነበራቸው። በእውነት እኛው ውሃ እየሰጣናቸው ናቸው። ምን እያለን ውሃ እየጠጡ እነኑ ፓራስታሞል እየወሰዱ ፈሳሽ እየተጠቀሙ ድኖታ ነሱ እነሱም አሁን ጎረቤቶች ናቸው የሚያስታምሟቸው። ጉዳቱ ኢኮኖሚያዊ ጭምር ነው። በድሬዳዋ አስተዳደር ከሚገኙ ጤና ጣቢያዎች መካከል የጎሮ ጤና ጣቢያ ለምሳሌ በአንድ ጊዜ 12 ሰራተኞቹ ታመው መደበኛ የህክምና አገልግሎት ለመስጠት የሌሎች ድጋፍ ፈልጎ ነበር። የድሬዳዋ ጤና ቢሮ ባለሙያዎች ለክትትል በተለያዩ ፋብሪካዎች ሲዘዋወሩም ከሁሉም ተቋማት የሚቀርብላቸው ጥቆማ በሽታው ሰራተኞቻቸውን ከስራ ውጭ እያደረገባቸውና የተቋማቸውንም ኢኮኖሚ እየጎዳ መሆኑን ነው። በአሁኑ ሰዓት በድሬዳዋ ጤና ተቋማት ሪፖርት የተደረገው የቺኩንጉኒያ ተጠቂዎች ቁጥር ሀያ ሺ ገደማ መድረሱን የፌዴራል የህብረተሰብ ጤና ኢንስቲትዩት ናይፍ አድርጓል። ቺኩንጉኒያ መድኃኒት የሌለውና የህክምና ተቋማ ተቋማት ህመም ማስታገሻ ብቻ ነው የሚሰጡት በመባሉ በሽታው ሌላ የጎንዮሽ ችግር ካላስከተለባቸው በስተቀር በርካታ ተጠቂዎች ወደ ህክምና ተቋማት ስለማይሄዱ እንጂ ቁጥሩ ከዚህም በላይ ሊሆን እንደሚችል የበርካቶች እምነት ነው። አንዳንድ የከተማ ነዋሪዎች ችኩንጉኒያ ሰዎችን እየገደለ ነው ቢሉም የህብረተሰብ ጤና ኢንስቲትዩትም ሆነ የድሬዳዋ ጤና ቢሮ በበሽታው እስካሁን የሞተ ሰው የለም ነው ሚሉት። በሽታው በተለይ በእድሜ የገፉትና ህጻናትን ለከፋ ህመም የሚዳርግ ከመሆኑ አንጻር በችኩንጉኒያ አቅማቸው የተዳከሙ ህሙማን በደባል በሽታዎች ለልፈት ሊዳረጉ እንደሚችሉ ግን የህክምና ባለሙያዎችም ይስማሙበታል። በርካታ ሰዎች ፈውስ የተለያዩ አማራጮችን እየሞከሩ ናቸው። የለጋሪ ሰፈር እናቶች ድሬዷ ለዘመናት ትታወቅበት የነበረውን ፍቅርና መተሳሰብ ትታ በብሔር ሽኩቻ ተደጋጋሚ ግጭት ውስጥ መግባቷ አምላክን ስላስቆጣ ነው ይሄ ችግር የወረደብን ብለው በባህላዊ መግነድ አምላክን እየለመኑ ናቸው። እነዚህ መጥፎ ነገር ሲመጣ ሰው ተሰባስቦ አንድ ላይ አማራ ክርስቲያን ሳይባል ሰው ይቀጠላል፣ ምልላል፣ ጸሎት ይደረጋል፣ ተበልቶ ምናምን ይበተናል። ግን ዝናብ ስቆይ ዛሬ ዝናብ ቀረ ነው ይሄ ፀሀዩ ተባለን አንድ ና ደጅ ላይ ብለና ሳ ንፋት እናረግ ከሰዓቱ ዝናብ የምመጣበት ሁኔታ አለ። ያንም በመገናዘብ እንግዲህ ይሄኛ ወረርሽኝ ነው በማለት ተነጋግረን ቡና ቆልጠን በቅቤ ሽፋይ ነገር አለ እሱ ሸፍካ አድርገን ንፍሮ ቁጥ ይጠጥቀ ዲን መጥፎ ምንቶችን ያጠፋል የሚባል እምነት ስላለ አድርገን ተሰባብተን እኔ ሰበሰብኳቸው። እንግዲህ አማራ መላልኮም ኦሮሞ መላልኮም ያን ጎረቤቶችን ተጠባብተን ይሄ ነገ ግቢያችን ላይ ንፍሮ አደረግ ተጠራራን ጫን ጸሎት አደረግን፣ ንጹ ረጨን፣ ቡና ተጠጣን። ቁጭ ተጠጣ እዛ የወረርሽን ይውጣልን በቃ በማለት ጥላቻ ነው የሁሉም ያመጣ ብለ ጎረቤት አንድ ተያይ ስ የአማራውን ለብቻ፣ ኦሮሞን ለብቻ፣ ገረብ ለብቻ በቃ እንደዚህ ነው የምንታየው በአሁን በመጣ ሁኔታ። ይሄ ነገር ግን እንደ ድሯችን ፍቅራችን ይመለስ ተባብለን እንደዛ ተለያየን። የጤና ቢሮ ኃላፊው ዶክተር ፎድ ግን አሁን በቺኩንጉኒያ ላይ የሚታየው የስርጭት ሁኔታ ማንኛውም ወረርሽኝ ሲከሴት የሚታይ ነው ይላሉ። ወረርሽኙ በሂደት የስርጭት ከፍታ ጫፍ ላይ ደርሶ መረጋጋቱ አይቀርም ይላሉ። የብረተሰብ ጤና ኢንስቲትዩት ትላንት ይፋ ባደረገው መረጃ ሰማኒያ ሰባት በመቶ የድሬዳዋ ቤቶች ውስጥ የቺኩንጉኒያ አማጭ ትንኞች ይገኙባቸዋል። ችግሩ ጎልቶ ይታይባቸዋል በተባሉ ሰፈሮች ማለትም በአዲስ ከተማ ገንደ ቆሬ፣ ሳቢያን፣ ገንደ ገራዳ፣ ለገሀሬና ጎራባይ ሰፈሮች ቤት ለቤት የመድኃኒት ርጭት ስራ እየተሰራ እንደሆነ ዶክተር ፏድ ተናግረዋል። በዚህ ሂደት የፌዴራል ጤና ጥበቃ ሚኒስቴር ዝምታ ተገቢ አይደለም ያሉ ህሙማን አሉ። ይሁንና ዶክተር ፏድ ሚኒስቴር መስሪያ ቤቱ ዝም አላለንም፣ እየደገፈን ነው ብለዋል። እስካሁን የችኩን ጉንያ ታማሚዎች በመንግስት የጤና ተቋማት ነጻ ህክምና እንዲያገኙ የአንድ ነጥብ ሁለት ሚሊዮን ብር ድጋፍ ማድረጉንና በቀጣይም ተጨማሪ አልጓ ጎበሮችን ድጋፍ ያደርጋል ብለው እንደሚያምኑ ይገልጻሉ። ሆኖም እዚሁ ድሬዳዋ በከፍተኛ አመራሩ ዘንድ ያለው ቁርጠኝነት በመካከለኛና በቀበሌ ደረጃ ባሉ አመራሮችም እየተስተዋለ ባለመሆኑ ከነሱ የምንጠብቀውን ድጋፍ እያገኘን አይደለም ይላሉ ዶክተር ፉዋድ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዱን ነው በማዳመጥ ላይ ያላችሁት አድማጮቻችን። የኢትዮጵያ መንግስት አሰቃቂ ምርመራ ድርጊቶች ሲፈጸሙበት የነበረውን ማዕከላዊ ማቆያ ጣቢያ ለጎብኚዎች ክፍት እንደሚያደርግ አስታውቋል። ለአራት ቀናት የሚቆየው ጉብኝት ለዓመታት በዚህ ስፍራ የተፈጸሙ የሰባዊ መብት ጥሰቶች የሚዘከሩበት ለወደፊቱ የተሻለ አሰራር እንዲፈጠር የሚመከርበት እንዲሆን እንደተፈለገ ከኢፌዴሪ ጠቅላይ አቃቤ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ሰምተናል። በማዕከላዊ ሲፈጸሙ የነበሩ አሰቃቂ ድርጊቶች ሰለባ ከነበሩት መካከል አንዱ የሆነው ጦማሪና የሰብአዊ መብት ተሟጋች አጥናፍ ብርሃኔ በበኩሉ ስፍራውን ለጉብኝት ክፍት ከማድረግ ወዲያ አሁንም ለሰብአዊ መብት ጥሰት የሚዳርጉ አሰራሮችን ማስወገድ እንደሚገባ ይመክራል። ሀብታሙ ስዩም ቀጣዩን አሰናድቷል። አጥናፍ ብርሃኔ የኢንተርኔት እንቅስቃሴያቸው እንደ ወንጀል ተቆጥሮ ከ500 ቀናት በላይ በእስር ከከረሙት የዞን 9 ጦማሪያን ቡድን አባላት መካከል አንዱ ነው። ከነዚህ ቀናት መካከል እጅግ አሰቃቂና ከአእምሮው ሊፋቅ እንዳልቻለ ደጋግሞ የሚናገረው ለ85 ቀናት በተለምዶ ማዕከላዊ ተብሎ በሚጠራው የአዲስ አበባ ፖሊስ ኮሚሽን ህንጻ ተጎራብቶ በሚገኘው ስፍራ ያየውን የፍዳ ጊዜ ነው። በሙሉ ምርመራ የነበረበት ድብደባ የነበረበት ወቅት ነበረ። ከዛም ባለፈ የሳይ ብርሃን አለማየት ፎቶ ላይ አሁን ሽንት ቤቶቹን ታያቸዋለህ። አንድ ክፍል ውስጥ አሁን ለምሳሌ እኔ ሁለትም ሆኜ ታስሬያለሁ። በጣም ስለሚያ በሱ ደግሞ እስከ አስራ ሶስትም ሆኜ ታስሬያለሁ። ከመብዛቱ የተነሳ በዛ ወቅት ላይ ተባይ ራሱ ሞቆ፣ ተባይ ራሱ እስከ ማፍራት ደርሶ ነበር እኔ በነበርኩበት ወቅት ማለት። አጥናፍ ከእስር ከወጣ ከጥቂት ወራት በኋላ ማዕከላዊ በይፋ እንደተዘጋ የኢትዮጵያ መንግስት አስታወቀ። እሱ ግን ወደ ማዕከላዊ ግቢ እንዲመለስ የሚያደርገው አጋጣሚ ተፈጠረ። በእሱና በሌሎች ታሳሪዎች ላይ ከፍተኛ የሰብአዊ መብት ጥሰት ያደረሱ መርማሪ ፖሊሶችን ለመክሰስ የሚያስችል መረጃ ለማሰባሰብ የሚጥረውን ቡድን ለማገዝ ነበረ አካሄዱ። ያ ስፍራ የተዳፈነ የስቃይ ዘመኑን ሳይቀሰቀስበት እንዳልቀረ ይናገራል። ለመጀመሪያ ጊዜ ሳየው ያው ሽታው ነው ሆነ፣ የመጣብኝ ሽታው ያንን ነገር ነው የሚረበሽ እና ቶሎ ከዛ መውጣት መፈለግ ስሜቶች አሉ። ቤቱ በጣም ኦልድ ስለሆነ ጣውላዎቹ ሲጢጥ የሚሉ ናቸው። ራሳቸው የሚፈጥሩት ሽታ አለ። በተለይም ሳይቤሪያ ለየት ይላል። ትንሽ እኔ ስታሰር ማታ ላይ ነው የገባሁት ወደ ሶስት ሰዓት አካባቢ ነው ገብቶታው በጣም አስፈሪ ነበረ። መጀመሪያ ሲገባ ጨለማ ነው። አሁን ብርሃን ሆኖ የምታየው ክፍል በምስሎች የምታየው ክፍል በፊት ጨለማ ነበረ። በሮቹ ሙሉ ለሙሉ የተዘጉ ናቸው። ዋናው ኮሪደር በር በጣም ትልቅ በወፍራም ብረት የተሰራ በር አለው። ክፍሎች ውስጥ ራሱ አሁን ፎቶ ላይ ስታይ ያሉት ፍርግርግ የክፍሎቹ በር ላይ ፍርግርጉ ካርቱን የተሸፈነ ነበር፣ ምንም አይነት ብርሃን ወደ ውስጥ እንዳያስገባ ማለት ነው። በጣም የሚያስፈራ ነበረ። አሁን ላይ አጥናፍና ሌሎች በሺዎች የሚቆጠሩ ታሳሪዎች መከራ የቆጠሩበትን ስፍራ ማንኛውም ኢትዮጵያዊ ውስጡን ጓዳ ጎድጓዳውን የሚያይበት ቀን ደርሷል። ከጳጉሜ አንድ እስከ አራት ድረስ የማዕከላዊ ግቢ ለጉብኝት ክፍት ነው። የኢፌዴሪ ጠቅላይ አቃቢ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ስፍራው ለእይታ ክፍት የተደረገው ካለፈው መጥፎ ዘመን ለመማር መጪውን ዘመን ደግሞ የተሻለ ለማድረግ ነው ይላሉ። በዚህ ቦታ ላይ ማዘጋጀት ያስፈለገው ዋነኛው ምክንያት አንዱ ብዙዎችን ስንሰማ እንደነበረው ለከፍተኛ የዜጎች የሚደረግበት በጣም አስከፊ ሰብአዊ ድርጊቶች ስጥሰሚበት ነበረ ስፍራ በመሆኑ ይህ ስፍራ ደግሞ በመንግስት እንዲዘጋ እና በቀጣይም ሙዚየም ሆኖ ለህዝብ ክፍት ሆኖ ለታሪክ የሚቀመጥ ስፍራ እንዲሆን መወሰኑ ይታወሳል። ስለዚህ ይሄ የተዘጋው ማዕከላዊ እስር ቤት አሁን ያለበትን ደረጃ አሁን ያለው ወጣት ትውልድ የምንዲራቸው እና ከዚህ አስከፊ የሰው ልጅ ይደርስበት ከነበረው አስከፊ ስቃይ የተከፈለበትን ዋጋ ለማሰብ በታሪክ አጋጣሚ እንደሆን ይንዳዚ አይነት ድርጊቶች እንዳይፈጸም በታሪክነት ብቻ እንዲቀር ለማስቻል፣ ከዚያ ባሻገር ስቃይ ያደረሰባቸውን መጣግን የከፍለቱ ባዛም ለማሰብ፣ እንዲሁም ይሄ ለመንገሱ ያደረሰት ሰዎች በድርጊታቸውንም ለማወገዝ እና በህግ ብቻ ተጠያቂ የሚሆንበት ለመሰር ታስቦ ነው። አቶ ዝናቡት ሁሉ መሰል የግፍ ተግባሮችን የሚያስተናግድ ዘመንና አሰራር እንዳይመጣ ደግሞ እየተደረጉ ናቸው ያሏቸውን አጋርተዋል። በእኛ እምነት እነዚህ አይነት ሰብአዊ ድርጊቶች እንዳይፈጸሙ በጥንቃቄ እንዲያዙ የማድረግ ስራ እየሰራን ያለነው በዚህ ረገድ አሁን ፍሻ የምደረስባቸው ሰው የሚገረስባቸው የጨለማ ቤት ውስጥ የሚታሰሩ ተጠርጣሪዎችንም ሆነ ታራሚዎች የሉንም ብለን ነው ያረጋገጥነው። ይህ ስራ ይጠይቃል። በተደጋጋሚ አቅም ግንባታ ስራዎች ይጠይቁናል። እነዚህን አቅም ግንባታ ስራዎችን አጠናቅበ የምንቀጥል ነገር እንደተጠበቀ የሆነ ግን ከዚህ ጋር ተያይዞ ሕዝቡም የሚያነሳቸውን ጥንቆቆችን ለመመለስ ሲባል ክፍት ናቸው ቤቶቹ። ሁሉም ቦታዎች ላይ በቀላሉ ማንም ሰው እንዲያያቸው ታራሚዎችንም ተጠርጣሪዎችንም እንዲጎበኛቸው የማድረግ ስራዎችን እየሰራን ያለንበት ሁኔታም አለ። የማዕከላዊ ለጉብኝት መከፈት መልካም እርምጃ መሆኑን የሚያነሳው ጦማሪና የሰብአዊ መብት ተሟጋጅ አጥናፍ ብርሃኔ በበኩሉ ተመሳሳይ ሰብአዊ ጥሰቶች ስላለመፈጸማቸው ማረጋገጫ አይሆንም፣ ከዚያ ይልቅ አጠቃላይ የምርመራ ስርዓቱ የሚስተካከልበት መላ መፈለግ አለበት ይላል ሲል አሁንም በማህበራዊ ሚዲያ የምናውቃቸው አሉ ስቶሪዎች። አሁን ሰሞኑን ከጎኑ የተሠራው ራሱ ሶስተኛ የሚባለው በተሻለ ዘመናዊ የሆነው የሰኛ መመርመሪያ ክፍል አለ። እዛ ውስጥ ያሉ ሰኞች አሉ። ከጎኑ ያለውን ክፍል ነው የምንጎበኘው ማለት። እዛ ውስጥ ቀዝቃዛ ክፍል አለ ይባላል። ጨለማ ክፍል አለ ይባላል። ከፍቻ እንዲጎበኙ ማለት ሲምቦሊክ ነው። ለፕሮፖዛል በጣም የሚሰራበት ስራ ነው ግን ሪል ሪል የሆነ የሲስተም ቼንጅ ያስፈልጋል ብዬ አስባለሁ። ሰዎችን የማያሰቃይ ሰዎችን በምርመራ ሰበብ የማይገርፍ የማያስር ሲስተም ለውጥ ላይ ማስኮር ይሻላል ብዬ አስባለሁ። ግን ባይሰልፍ ሁማን ራይትስ ዋች የተሰኘው የመብት ተሟጋች ድርጅት በጥር 2018 የጎረጎሳውያኑ ዘመን ሪፖርቱ ስፍራውን ለመዝጋት መወሰኑን ከበጎ ቆጥሮ ተጨማሪ መብትን ጠባቂ ማሻሻዎች ግን እንዲኖሩ መምከሩ ይታወሳል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አሁን ሰዓቱ ሴቶች በጋቢና የሚቀርብበት ነው። እንደ ኤሮፓያን አቆጣጠር በ2018 ዓ ም ዩኒሴፍ ባወጣው ሪፖርት መሠረት ኢትዮጵያ ውስጥ ከአስር ሴት ልጆች አራቱ ከ18 ዓመት እድሜ በታች ሆነው ወደ ትዳር ይገባሉ። በተለይም ደግሞ በገጠሪቱ ኢትዮጵያ ውስጥ የሚገኙ ወጣት ሴት ልጆች የዚህ ችግር ሰለባ ናቸው። ይህንንም ሽሽት ብዙዎቹ ወደ ከተሞች ይፈልሳሉ። ይሁን እንጂ በከተማም የሚገጥማቸው ችግር ከባድ ነው። በከተሞች የጉልበት ብዝበዛ፣ አካላዊና ፆታዊ ጥቃት ይጋለጣሉ። በሳምንት ከ6 በሳምንት ከ60 ሰዓት በላይ በጉልበት ስራ ላይ በሚያሳልፉበት በቤት ሰራተኝነት ለመቀጠር ይገደዳሉ። ጥናቶች እንደሚያሳዩትም ለዚህ እረፍት አልባ ስራ በአማካኝ በወር ስድስት መቶ ብር ብቻ ይከፈላቸዋል። እነዚህ ሴቶች እውቀትና ክህሎት ሳያገኙ ያድጋሉ። ይህን ችግራቸውን የሚያዋዩት ሰውም ሆነ መንገድ የላቸውም። ፖፕሌሽን ካውንስል የተሰኘ የጥናት ድርጅት ይህንን ችግር ለመቅረፍ ለቤት ሰራተኞችና ጎዳና ላይ ለሚኖሩ ሴቶች ማንበብና መጻፍ፣ ንጽህና አጠባበቅ፣ ጾታዊ ጥቃትን ለህግ ስለማድረስ ብሩህ ተስፋ የተሰኘ ፕሮግራም ቀርጾ እያስተማረ ይገኛል። ኤደን ገረመው ተከታዩን ቅንብር አዘጋጅታለች። አገልግሎቱ ተጠቃሚ የሆነችው አንቺነሽ ንብረት ስላሳለፈችው ህይወት ከምታብራራበት ፕሮግራሙ ይጀምራል። ወደ አዲስ አበባ የመጣሁት በስምንት አማትኝ ነው። ዘመድ ሳይሆን በጡቅ ነው። ያው ከገጠር ኑሮ አዲስ አበባ ይሻል። እዛ ገጠር ምንም ማለት እንደ ጉዳተኛ ምንም አይመችም ነበር ምናምን ብሎ በቃ ቤተሰቦችን በምን እንዳሰመናቸው አላውቅም። እንደዛ አድርጎ ነው ያመጣኝ። ከዛ እሱ እዚህ ገደላ ምን አረገኝ፣ እንደዚህ የሄድኩ በብርቅቄ ያው ውንቸር አልነበረኝም ለጊዜው። ትንሽ ሳንቲም ነው ሰርተሽ የመጣሹ። እስካሁን የት ቆይተሽ ነው? ቁጭ ብለሽ ውለሽ ነው ይለኛል። ይሆን የአሞኝ እቤት ለመክራት ሳስብ አትቀሪም፣ ስራ ሂጂ ብሎ እያመመኝ ያወጣኛል። ውጭ አንችነሽ ንብረት በስምንት አመቷ ከቤተሰቦቿና ከቀያዋ ተነጥላ አካል ጉዳተኛ ሴት የተሻለ ህይወት ይገኝበታል ወደ ተባሉ አዲስ አበባ ከማታውቀው ሰው ጋር እንደመጣሽ ነግራናለች። ቀን ቀን እግሯ ላይ የደረሰውን አካል ጉዳት ተጠቅማ እንድትለምን፣ ማታ ማታ ደግሞ በሴትነቷ ቤተሰቡ እንድትረዳ ሆና ለአመታት ኑሯዋን ገፍታለች። ልክ እንደ ሷ ሁሉ በገጠር ያለውን ድህነትና የአላድ ሜጋ ብቻን ሸሽተው ወደ ከተማ የሚፈልሱ ወጣት ሴቶች ቁጥር የትየለሌ ነው። በ2008 የኢትዮጵያን አመት ፖፑሌሽን ካውንስል በተሰኘ ድርጅት በኩል በተደረገ ጥናት መሰረት 67 በመቶ የሚሆኑ በአማካኝ እድሜያቸው 14 ዓመት የሆናቸው ልጃገረድ ሴቶች ወደ ትላልቅ የኢትዮጵያ ከተሞች በመፍለስ በቤት ሰራተኝነት የስራውን ዓለም ይቀላቀላሉ ይላል። አናቤል አሮካል የፖፑሌሽን ካውንስል የጥናት ድርጅት አገር አቀፍ ዳይሬክተር ናት። ወደ ከተማ የሚፈልሱ ሴቶች ስለሚያጋጥማቸው ችግር እንዲህ ትላለች። migrate on average at the age of 14 years without a parent, often on her own. So you can imagine the kind of vulnerability that creates when a rural girl... በኢትዮጵያ የሚገኙ የገጠር ሴት ልጆች ገና በለጋነታቸው ከቤተሰባቸው ተነጥለው ብቻቸውን ወደ ትልቅ ከተማ ሲመጡ የሚደርስባቸውን አካላዊና ሥነ ልቦናዊ ቀውስ ማሰብ ይከብዳል። እነዚህ ልጆች ምንም አይነት ትምህርት ያልተማሩ፣ ልጅነታቸውንም ሆነ የቤተሰብ ፍቅር የማያውቁና እንዲሁ በአጠቃላይ የተዘነጉ ናቸው። ስለዚህም ማህበራዊ መገለላቸውን ለመቀነስና የተለያዩ የህይወት ክህሎቶችን እንዲያዳብሩ ከእድሜ አቻዎቻቸውና በመሰል ስራ ላይ ካሉ ሴቶች ጋር አብረው ስልጠና የሚያገኙበትን ብሩህ ተስፋ የተሰኘ የስልጠና ፕሮግራም ጀምረናል። የፕሮግራሙ ተሳታፊ የሆነችው አንችነሽም በዚህ ስልጠና ውስጥ ስላገኘችው ጥቅም እንዲህ ይትላለች። ኖር ስኖር እዚህ ብሩህ ተስፋ ለመስከበት የሆነች የታገኘችን ትምህርት መመር ትችያለሽ እኮ ለምንድን ነው እንደዚህ የምትሆኝ ብላ መንገድ ላይ አግኝታ ይመከራችን ዛኔ ብዙ ሞዴሶችን ያኔ ምንም አላውቅም ነበረ። እሱ ጋር ገብቼ እሱ መጠቀም እችል ነበረ ቅባቶች፣ ቡሩሽ፣ ተሴል፣ መወራሽ ብዙ ነገር ከዛ እዛ የሄድኩ ማመር የመርኩ ስመረ ምን ስል የተለያየ ድጋፍ ሲደረግልኝ ስል መጨረሻ ላይ ዊንቸር ተሰጠኝ። የፖፑሌሽን ካውንስል የብሩህ ተስፋ ፕሮጀክት ኦፊሰር የሆኑት አቶ ሀብታሙ ደምሌም ፕሮግራሙ በአካባቢው ነዋሪ በሆኑና ለዚሁ አገልግሎት ስልጠና በወሰዱ ወጣቶች አማካኝነት እንደሚሰጥ ይናገራሉ። ልጆች እና ይህም ፕሮጀክት እንግዲህ ትልቁ ነገር ልጆች ቤት ለቤት ሄዶ ያልታዩ ልጆች የቤት ሰራተኛ ዘመርጋት ጠግቶ የሚኖሩ ልጆች አሳምኖ ለማምጣት ትልቅ ስራ ነው የሰሩት። ሜንተሮቹ የህይወት ክሎት የሚባለው ወደ ዘጠኝ ክፍሎች አሉት። አሁን ልጆች የቤት ሰራተኞች ቢሆንም የግድ መግባባት አለባቸው ከቀጣሪዎቻቸውም ጋር ይሁን ከሌሎች ሰዎች ጋር። ስለዚህ ለመግባባት ክሎት አለው፣ ስለ ግል ንጽህና አለው፣ ስለ ገንዘብ አያያዝና አጠቃቀም አለው፣ ስለ ስነ ተዋልዶ ጤና አለው። ስለዚህ ስለ ወደፊት ህይወት ማቀድ የሚሉ ነገሮች አሉ። ጎን ለጎን ደግሞ መደበኛ ያልሆነ ትምህርት ይማራሉ። ያ ትምህርት በወረዳው ትምህርት ጽሕፈት ቤት ላይ ይገመገመና እነዚህ ልጆች ሰርተፍኬት ይሰጣቸዋል። ወደ መደበኛ ትምህርት እንዲገቡ ሰርተፊኬት ይዛሉ። ማለት እኛ የምንፈልገው ምንድን ነው? መብታቸውንም እንዲያስከብሩ፣ እነሱም ደግሞ የሚጠባቀባቸው ነገር በአግባቡ እንዲያከናውን ነው። ማለት የሁለትዮሽ ነው። ቀጣሪና ተቀጣሪ አለ እዚህ ጋር እና ቢያንስ ወራዊ ክፍያቸውን በወየወሮ አግኝተው እንዲቆጥቡ። ብዙዎቹ ምንድን ነው የሚሆኑት? እንከፍልሻለን፣ በሚቀጥለው ወር እንከፍልሻለን፣ በሚቀጥለው ወር እንከፍልሻለን እያሉ የአመት ሁለት አመት ያቆዩባቸውና ሳይከፍሏቸው ጉልበታቸውንም ገንዘባቸውንም ሳያገኙ ይቀራሉ እነዚህ ልጆች። ስለዚህ ቢያንስ በየወሩ ደሞዛቸውን እንዲቀበሉ አንድ ሁለተኛ ደግሞ ስራቸውን በአግባቡ እንዲሰሩና ወደ ዘጠኝ ሰዓት አካባቢ ላይ በዛ መወያ ቦታቸው ላይ እንዲመጡና ተወያይተው ሄደው በአግባቡ ስራቸውን እንዲያከናውኑ ነው። ግን ያው እንደ አጠቃላይ ደግሞ የኢትዮጵያ የሰራተኛና ስሪ ህግ ላይ በዚህ በቻይልድ ሌበር ዙሪያ ብዙ ከአስራ አምስት አመት በታች አለ በጣም መስራት አይችልም ይባላል። ግን የአዮሎ ፈራን ስላለች ብዙ አልሄድንበትም። በዚህ ኤሪያ ላይ ግን እኛ መልካምነት ክላሮቻቸው ጋር ንግዛቸው እንጥራለን። በመጨረሻም የፖፕሌሽን ካውንስል ሀገር አቀፍ ዳይሬክተር የሆነችው አናበል ኤሮካል በዚህ ጉዳይ ላይ የመንግስት አካላትም ሆኖ ግለሰቦች ትኩረት ሰጥተው ሊሰሩበት እንደሚገባ በተለይም ደግሞ በቤት ውስጥ ስራ ላይ ያሉ ሴቶች የትምህርት እድል ማግኘታቸው ሁሉንም የሚጠቅምና አገራዊ ፋይዳውም ከፍ ያለ መሆኑን ያሳስባሉ። የዘጋቢዎች መስኮት ተከታዩ መሰናዶ ነው። ለዛሬ ወደ ባህር ዳር እናቀናለን። በባህር ዳር ወጣቶች ከተማቸውን ውብና ጽዱ፣ ለኑሮ ተስማሚ፣ ለጎብኚዎች ማራኪ ለማድረግ ቆርጠው ከተነሱ ከአንድ ዓመት ከስምንት ወር በላይ ሆኗቸዋል። እነዚህ በበጎ ፈቃደኝነት የተሰባሰቡ ወጣቶች ዘወትር ዘወትር ቅዳሜ በማለዳ ተነስተው ከተማዋን እየተዘዋወሩ ያጸዳሉ። ባሳለፍነው ቅዳሜ ሰባ አራተኛ ሳምንታቸውን ደፍነዋል። በጽዳቱና በጽዳቱ የጎዳና ተዳዳሪዎችም ይሳተፋሉ። በዚህ ሰናይ ምግባር ላይ የተሳተፉ ወጣቶችን አስቴር ምስጋናዋ አነጋግራቸዋለች። አስተያየታቸው እንደሚከተለው ይደመጣል። የባህር ዳር ከተማችን ጽዱ፣ ውብ እና ማራኪ ከተማ ነች። ጣናን ተንተረሳ የምትገኘው ከተማችን የበለጠ ውብ እንድትሆን ደግሞ የባህር ዳር ከተማ ወጣቶች ትልቅ ስራ እየሠራን እንገኛለን። ሁሌም ቅዳሜ ቅዳሜ ጣናንና ባህር ዳር ከተማን በማጽዳት ከቆሻሻ ንጹህ የማድረግ ስራ ጀምረናል። ለተከታታይ ሳምንታት ባህር ዳርም አጽድተናል። ብዙ ቆሻሻዎችንም አጽድተናል። ጣናንም ታድገናል። ሁሉም የባህር ዳር ከተማ ወጣቶች ተቀላቅለን በጋራ ሆነን ውቧን ከተማችን የበለጠ ውብ እንድናደርጋት ሁሌም እየመጣችሁ ከእኛ ጋር ቅዳሜ አንድ ሰዓት ከሰላሳት በመገናኘት ከእኛ ጋር ሆናችሁ እንድታጸዱ መልእክት አስተላልፋለንሻንቺ ኛ ባህር ዳር ከተማ ስሜ መታገስ ይባላል። ባህር ዳር ከተማ ነው የምኖረው። እዚህ የጤና ባለሙያ ነኝ። በትርፍ ጊዜያችን ደግሞ እንደምታዩት ቅዳሜ ቅዳሜ የተገናኘን ይህን የጽዳት ስራ እንሰራለን። የጀመርነው አርቲስት በረከት የጀመርነው አርቲስት በረከት አንዳርጌ የስእል ኤግዚቢሽን ነበረው። የሱ ኤግዚቢሽን እንዳበቃ ለምን ጣናን እና ከተማችን አጽድተን የፊኒሽንግ ስራ እንሰራ ማለት እንዳለው ጣናን አጸዳንና እና ከተማችንም አጸዳንና ሲሊክ አበቃ። ከዛ በዛን ጽዳት ያየነው ቆሻሻ በጣም የሚገርም ነበር። ጣና ላይ የነበሩ የብረት ቁርጥራጮች፣ የመኪና ጎማዎች፣ ሃይላንዶች እና በመዳበሪያ የታሰሩ ቆሻሻዎች ነበሩ። ብዙ ስላወጣን እንቀጥል ተባባልን እና አሁን ላለንበት አንድ አመት ከምናምን ዙር ላይ ደረስን ማለት ነው። መጀመሪያ ላይ ስንጀምረው ጥቂት ወጣቶች ነው የነበረ በጣም ብዙ አልነበሩም 1015 ሆነን ነበር። ከዛ በኋላ ቅዳሜን ቅዳሜ ቅዳሜ ለ9 ደቂቃ እናጽዳ ብለን እየተገናኘን በማጽዳት ስንጀምር በማህበራዊ ድረገጽ ፌስቡካችን ላይ እንቀሰቅሳለን። የተጸዳው እናሳያለን። ይህን እያዩ የሚመጡት የሚቀላቀሉ ሰዎች በየጊዜው እየጨመሩ መጡ። ጽዳትና ውበት ሰራተኞችም አሉ። የጽዳትና ውበት ኃላፊም እየመጣ በወቅቱ ይሰራ ነበር። እንዲህ እንዲህ እያለ እዚህ ደረስ። በሚገርም ሁኔታ አሁን ብዙ ሰው አውቁት። እንደምታዩት 3 ማምሳም ሆነን ስለዚህ በዛ ብለን አካባቢያችንን ለዘጠና ደቂቃ ጣናንም ከተማችንም በስኬጁል እየሰራ ነው ማለት ነው። ዛሬ እዚህ ደርሰው ማንኛውም ባህር ዳር ከተማን የሚወድ ከአዲስ አበባ መጣ ባህር ዳርም ያለ ከኬንያ የሚምጣ ከየትም የሚምጣ ባህር ዳርን ጉዳይ ይመለከተኛል። ባህር ዳር እስከ ሮን ድረስ እያንዳንዱ ባህር ዳር ከተማ የሚኖር ሰው የባህር ዳር መቆሸሽ ለሱም ጤና አፌክት አለ። ስለሆነም ባህር ዳር ከተማ የሚኖር ማንኛውም ሰው ማንኛውም ሰው እዚህ ከተማ መጥቶ ማጽዳት ይችላል። ነገ መቀላቀል ይችላል። ማንኛውም የመንግስት ተቋም ሰራተኛ ሊሆን ይችላል። የግልም ሊሆን ይችላል። ስራ የሌለውም ሊሆን ይችላል። ይው ጎዳና ተዳዳሪዎች ይው አንድ ዓመት ከምናምን ሙሉ አብረው ነው ያሉት። መንግስትም፣ ግለሰብም፣ እኛም ሁላችንም የጽዳት ጉዳይ ያገባለ። እኛ አሁን እንደምታይን ቆሻሻ እያነሳ ነው። ግን አላማችን ስንጀምር ቆሻሻ ብቻ ማንሳት አይደለም። የሰው አእምሮ እንዴት ነው የሚቀየረው? ዝም ብለሽ እየዞርሽ ከምታስተምሪ ቆሻሻውን የጣለውን አንስተሽ ቆሻሻ ጣል ብትዩ ትልቅ ለውጥ ነው። ስለዚህ አእምሮ ላይ መስራት ነው። እየሰራ ነው ያለ ነው። ዛሬ ቆሻሻ ስናነሳ ያየን ሰው ነገ መጡ ቆሻሻ ባያነሳ ዛሬ ቆሻሻ ስናነሳ ያየን ሰው ነገ መጡ ቆሻሻ ባያነሳ፣ እንኳ ቆሻሻ እንዳይጥል አእምሮ የሆነ ነገር ይወስዳል። ያስለራስ ይባላሉ። ማጽዳት ይገባናል ከተባለ ማጽዳት የሚገባው የከተማው ነዋሪ ነው። እኛ ምንም ወጡ የሚወዱ ቆሻሻ የለን ነው ግን እነሱ ከጣሉበት ቆሻሻ አካባቢ ነው እኛ የምናደረው። ነዋሪው ሳያጽዳ እኛ ወጠን ማጽዳታችን ደግሞ አእምሮ ላለው ሰው ትልቅ መልእክት አለ፣ ለሚገባው ማህበረሰብ ማለት ነው። ምክንያቱም ከኛ መኖሪያ ቤት የለንም፣ ምንም የለንም፣ ምንም ከኛ ወጦ የሚወልቀው ቆሻሻ የለም። ከእነሱ ግን ሞቶ የሚወዱ ቆሻሻ ያንም እኛ እየኖርንበት ግን መልሰን እያጸዳንላቸው ነው። ሲጀምር ነው እኛም አብረን የጀመርነው እነሱ አይዲ ያሁን አመጡ እኛ ሲጀምሩ አብረው አጀማማሪዎቹ በቅርብ የምንገኝ እኛ ስለሆነ እኛ ጋር ነው የጀመሩ ማህበረሰቡ ማስተላልፈው መልክት አንደኛ ሁሉም ቆሻሻውን ባገኘበት ባይጠል፣ ሁለተኛ መልካም ስራ ደግሞ መልካም ነው በማንኛውም አጋጣሚ ማለት ነው መልካምነት ለራስ ነው ከተማ የግንዛቤ ማስጨበጫ ስራ መስራት። አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያ ቤሮ፣ እንዲሁም የቴዲ አፍሮ አድናቂ በመሆኑ ዘፈኑን የመረቀው ምሱ ነው። ከሞክቢል ግብዣ ጋር እንሰናበታለን። መልካም ምሽት ደነደሩ